ይህ የአሜሪካ ድምፅ ነው። ጤና ይስጥልኝ። እንደምንዋላችሁ፣ እንደምናመሻችሁ! የተከበራችሁ አድማጮች ተመልካቾቻችን፣ እንዲሁም የዌብና ማኅበራዊ መገናኛዎች ተከታዮቻችን ሁሉ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዝያ 14 2014 ዓ ም ስርጭታችን ጀመረ። ክርስቲያን ምዕመናን እንኳን ለብርሃነ መስቀሉ አደረሳችሁ። በዚህ ምሽት በርከት ያሉ የበዓል ሰሞን ዝግጅት ዘገባዎችን ይዘንላችኋል። ቀንጭ በና አሰማችሁ በዋነኝነት እንግዲህ በኢኮኖሚ በኩል እንግዲህ ተያይዞ ያሉትን የብድር የፋይናንሻል ጌይንስ ሌሎች ደግሞ ከዚህ ጋር ተያይዞ ሊኖሩ የሚችሉ ቴክኒካዊ ድጋፎችን በሙሉ የሚገድብ ነው። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ለፕሬዚደንት ጆ ባይደን ግልጽ ደብዳቤ ይድረስ ብሏል። ዶሮ ከአምና ዘንድሮ በጣም ዋጋ ጨምሯል። ሽንኩርቱም ጨምሯል እና ይሄ ጨምሮ ነበረ። ሁሌ መቶ ብር መቶ ሰማንያም ሽሽጠን ነበረ። ዘንድሮ ተመዝገን ለሽንኩርት ሽንኩርት በጥሩ ዋጋ ናለው። እኛማ አነሰም አደገም እኮ አስር ብርም አግኝተን እንሰራለን። ግን ለነዋሪው ለበላተኛው በጣም ይከብዳል። ከብዷል። ክቡራትና ክቡራን ተመልካቾቻችን፣ አድማጮቻችን የምክር ቤቱን ዋና ዳይሬክተር አቶ ሄኖክ መለሰን አነጋግረናል። አሁን የሰማችሁት ከአዲስ አበባ እና ከተለያዩ አካባቢዎች ገበያዎች ከተጠናቀረው ዘገባ የተቀነጨ በነበረ። የምክር ቤቶቹ ዘገባ በአብይ ርዕስ በዚህ ምሽት ተይዟል። በዌብሳይታችንም ላይ በቀጥታ ታገኙናላችሁ። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ ተከተሉን በቀጥታ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮቻችን እንደምናመሻችሁ፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። እንደ አውሮፓውያን የቀን አቆጣጠር ከ2002 እስከ 2013 ዓ ም ሶስተኛው የኬንያ ፕሬዝደንት ሆነው ያገለገሉት የቀድሞው የኬንያ ፕሬዝደንት ማዊ ኪባኪ በዘጠና ዓመታቸው ከዚህ ዓለም በሞት ተለዩ። መሐመድ ይሱፍ ከናይሮቢ ያጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች። የቀድሞ የኬንያ ፕሬዝዳንት ማዊ ኪባኪን መሞት ዛሬ በይፋ የተናገሩት የኬንያው ፕሬዝዳንት ኡሁሩ ኬንያታ ናቸው። ኤሚሊዮ ማዊ ኪባኪ ወዘ ኩንቴሴንሽ ፓትሪዮት ማዊ ኪባኪ የዜግነት ኃላፊነታቸውን በመወጣት በአርያነት የሚጠቀሱ አርበኛ ናቸው። ኬንያ ለረጅም ጊዜ መጪውን ትውልድም የሚያነቃቁ ይሆናሉ። ኪባኪ እንደ አውሮፓውያን አቆጣጠር ከ2002 እስከ 2013 ከኬንያታ ጋር የተደረገውን ምርጫ በማሸነፍ ለአራት አስርት ዓመታት በአንድ ፓርቲ አገዛዝ ስር የነበረውን ስርዓት ቀይረዋል። ወደ ስልጣን የመጡት በኬንያ ምጣኔ ሀብት እየተስፋፋ የመጣውንም ሙስና ለመዋጋት መሆኑን ቃል በመግባት ነበር። በምጣኔ ሀብቱ ተሀድሶ ላይ ሲያተኩሩ ግን ሙስና መስፋፋቱን ቀጥሎ ነበር። እንደ አውሮፓውያን አቆጣጠር በ2007 ዓ.ም በነበረው አወዛጋቢ የድጋሚ ምርጫቸው ተፎካካሪያቸው የነበሩትን ኦዲንጋን ምርጫ አጭበርብረዋቸዋል የሚል ክስ ይቀርብባቸው እንደነበረም ተጠቅሷል። በዚያ ሳቢያም ከ1 ሺህ አንድ መቶ በላይ ሰዎች የሞቱበት ግጭት ተቀስቅሶ ነበር። ኪባኪ እንደ አውሮፓውያን አቆጣጠር በ2010 የኬንያ አዲስ ሕገ መንግስት በመቅረጽ የማህበራዊ አገልግሎትን ለማሻሻል ጥረት ማድረጋቸው ተመልክቷል። ፕሬዚዳንት ኬንያታ የቀድሞ ፕሬዚዳንት አገሪቱን ወደፊት በማራመድ በኩል ስላደረጉት አስተዋጽኦ አመስግነዋቸዋል። ዘ ሌት ፎርመር ፕሬዚደንትስ አድሚኒስትሬሽን ኮንሴፕቹዋላይዝድ አንድ ስፒርሄደድ ትራንስፎርሜሽን የቀድሞ ፕሬዚዳንት አስተዳደር እንደ ትምህርት በመሳሰሉ ቁልፍ ዘርፎች ዓለም አቀፉን ነፃ የመጀመሪያ ደረጃ ትምህርት ፕሮግራም፣ ትራንስፖርትና የኃይል ዘርፍ መሠረተ ልማት እንዲሁም ለኬንያውያን ወገኖች የጤና እንክብካቤን ለማዳረስ ሀሳቦችን በመቅረጽ በስፋት አስተዋውቋል። በመጨረሻው የስልጣን ዘመናቸው ኪባኪ ስልጣናቸውን እንደ አውሮፓውያን አቆጣጠር በ2013 ለተመረጡት ለፕሬዚዳንት ኬንያታ በማስረከብ በጡረታ ተሰናብተው ነበር። ዲሞክራቲክ ሪፐብሊክ ኮንጎ እና አንጎላ፣ ጣሊያን ከሩሲያ ታገኝ የነበረውን የተፈጥሮ ጋዝ ለማቅረብ መስማማታቸው ተነግረ። የጋዝ አቅርቦቱ ጣሊያን ከሩሲያ ታገኝ የነበረውን የ45 ከመቶ ድርሻ እንደሚሸፍንም የሮይተርስ ዘገባ አመልክቷል። የጣሊያን መንግስት ትናንት ሐሙስ ከኮንጎ ጋር በዓመት 45 ቢሊየን ኪውቢክ ሜትር ጋዝ ለመግዛት መፈራረሙ ተገልጿል። ከአንጎላም ጋር እንዲሁ በዓመት እስከ 15 ቢሊዮን ኪውቢክ ሜትር ጋዝ ለመግዛት ባለፈው ረቡዕ መፈራረማቸው ተዘግበዋል። ዩናይትድ ስቴትስ ውስጥ ለሁለት ቀናት ጉብኝት በፖርትላንድ ክፍለ ግዛት ኦረገን የሚገኙት ፕሬዚደንት ባይደን የጉብኝታቸው ትልቁ ትኩረት ያደረጉት ስላረፉበት አውሮፕላን ጣቢያ መሆኑም ተገልጸዋል። የፖርትላንድ ዓለም አቀፍ አውሮፕላን ማረፊያ የርዕደ መሬት አደጋ ያሰገዋል ተብሎ በተለይ ስፍራ ላይ ያረፈ በመሆኑ ይህን አደጋ ሊቋቋም የሚችል አውሮፕላን ማረፊያ ለመገንባት መታቀዱ ተመልክተዋል። በፕሬዝደንትነታቸው ለመጀመሪያ ጊዜ ወደ ሰሜን ምዕራብ ዩናይትድ ስቴትስ የተጓዙት ባይደን ጉዳዩን ባለፈው በልግ በምክር ቤቱ እንዲጸድቅ ካደረጉት የአንድ ትሪሊየን ዶላር የመሠረተ ልማት በጀት እቅዳቸው ጋር አያይዘውታል። ውጤታማ ፖሊሲ እያራመዱ መሆኑን ለማስተዋወቅ ወደ አይዋ፣ ኖርዝ ካሮላይና፣ ኒው ሃምሸር የተጓዙት ባይደን አሁን ካሉበት ኦረገን በኋላ ወደ ሲያትል እንደሚያቀኑ ተነግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሆንዱራስ በአደገኛ ዕጽና የጦር መሳሪያ ዝውውር የተከሰሱትን የቀድሞ የሆንዱራስ ፕሬዚደንት ጆን ኦርላንዶ ሄርናንዴዝ ትናንት ሐሙስ ለዩናይትድ ስቴትስ አሳልፋ መስጠቷ ተሰማ። በዩናይትድ ስቴትስ ጥያቄ መሰረት በትናንትናው ዕለት ተላልፈው የተሰጡት ሄርናንዴዝ ቴጉሲ ጋላፓ ከሚገኘው መኖሪያ ቤታቸው የተያዙት ባለፈው የካቲት መሆኑም ተዘግበዋል። የዩናይትድ ስቴትስ ባለሥልጣናት የቀድሞውን ፕሬዚደንት የከሰሱት የፖለቲካ ስልጣናቸውን ለማጠንከር ሲሉ ከአደገኛ እጽ አዘዋዋሪዎች ከፍተኛ ገንዘብ ተቀብለዋል በሚል ነው። በአደገኛ እጽ ዝውውር ላይ በተከፈተው ጦርነት በአንድ ወቅት የዩናይትድ ስቴትስ ቁልፍ አጋር የነበሩት ሄርናንዴዝ ምንም ጥፋት የሌለባቸው መሆኑን መናገራቸው ተገልጸዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን በዩክሬን ከሁለት ወራት ውጊያ በኋላ ተከባ የቆየችውን የማሪውፖል ከተማ ነፃ መውጣቷን አስታወቁ። የሩሲያ ኃይሎች በኦዙፍስታል የብረት ፋብሪካ ውስጥ መሽገው የቀሩትን የዩክሬን ወታደሮችና ሰላማዊ ሰዎችን ግን ገና ያላስለቀቁ መሆኑ ተነግረዋል። የዩክሬን ባለስልጣናት ከማሪውፖል ወጣ ብሎ የጅምላ መቃብር ስለመገኘቱ ማስረጃዎች እየወጡ መሆኑን ገልጸዋል። ማክዛር ቴክኖሎጂ ከተባለው የዩናይትድ ስቴትስ የምስል ድርጅት የወጡ ፎቶግራፎች ቢያንስ ሁለት መቶ የሚሆኑ የጅምላ መቃብሮች ማኑሽ በተባለችው ከተማ ውስጥ መታየታቸውን አመልክተዋል። በሌላም በኩል የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ትናንት አሙስ ለዓለም ባንክ እንደተናገሩት አገራቸው በወር 7 ቢሊዮን ዶላር ድጋፍ የሚያስፈልጋት ሲሆን ከሩሲያ ወረራ ጉዳት ለማገገም በመቶ 100 ቢሊዮን ዶላሮች የሚቆጠር ገንዘብ የሚያስፈልጋቸው መሆኑን አስረድተዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት ሐሙስ መንግስታቸው የ800 ሚሊዮን ዶላር ተጨማሪ ወታደራዊ እርዳታ ለዩክሬን እንደሚሰጥ ማስታወቁ ይታወሳል። በአፍጋኒስታን ከእስላማዊ መንግስት ጋር ግንኙነት ያላቸው የአፍጋን እስላማዊ ቡድኖች አነስተኛ ቁጥር ያላቸውን የሺአ ሙስሊሞችን ኢላማ ላደረገው የትናንቱ የቦምብ ጥቃት ኃላፊነቱን እንደሚወስዱ አስታውቀዋል። ትናንት ሐሙስ፣ በሰሜን አፍጋኒስታን ማዛሬ ሸሪፍ ውስጥ በሚገኘው የሺአ እምነት ተከታይ ሙስሊሞች መስጊድ ላይ በደረሰው የቦምብ ጥቃት 12 ሰዎች መሞታቸውና ወደ አርባ የሚደርሱ ሰዎች መቁሰላቸውን የሆስፒታሉ ባለስልጣናት ገልጸዋል። በተመሳሳይ ጥቃት ካቡል ውስጥ ደሺ ባርኪ በተባለ የሺአ መንደር ከሚገኝ የወንዶች ትምህርት ቤት አቅራቢያ ከመንገድ ላይ የተጠመደ ቦምብ ሁለት ሕፃናት ወንዶችን ማቁሰሉ ተመልክተዋል። የቻይና ፍርድ ቤት የሴት ጓደኛውን በስለት በመውጋት ገድሏል በተባለ አንድ አሜሪካዊ ላይ የሞት ፍርድ መበየኑ ተገለጸ። ፍርድ ቤቱ ሻዲድ አብዱልማቲን የተባለው ግለሰብ ባለፈው ዓመት ቼን የተባለችውን የ21 ዓመት ሴት ልጅ ፊቷን እና አንገቷን በስለት ደጋግሞ በመውጋት በመግደሉ ጥፋተኛ ሆኖ መገኘቱን አስታውቀዋል። ሻዲድ ግድያውን የፈጸመው በሁለቱ መካከል በተፈጠረው አለመግባባት ቂም ይዞ በመቆየቱ መሆኑን ተገልጸዋል። በቻይና የሚገኘውን የዩናይትድ ስቴትስ ኤምባሲ አስተያየት ለማግኘት የተደረገው ጥረት ባይሳካም፣ አንድ የውጭ ጉዳይ ሚኒስትር ባለስልጣን ግን መንግስታቸው ጉዳዩን የተከታተለ መሆኑን ጠቅሰው የግለሰቦችን ሚስጥር ለመጠበቅ ተጨማሪ አስተያየት እንደማይሰጡ ማስታወቃቸውን ሮይተርስ ዘግቧል። የሰብአዊ መብት ተመዋጋቾች ቻይና በየአመቱ በብዙ እስረኞች ላይ የሞት ፍርድ ማስተላለፏ ከሌላው ዓለም በተለየ ሁኔታ የተለመደ ቢሆንም በምዕራባውያን ላይ የሚተላለፈው የሞት ውሳኔ ግን ብዙም የተለመደ አለመሆኑን አስታውቀዋል። በመጨረሻም በብሪታንያ የሰውነት የመከላከል አቅሙ ክፉኛ የተዳከመ አንድ ታማሚ በሰውነት ውስጥ የኮቪድ-19 ቫይረስን አንድ ዓመት ተኩል ወይም 505 ቀናት ይዞ መቆየቱን ሳይንቲስቶች አስታወቁ። የአሶሽየትድ ፕሬስ ዘገባ እንዳመለከተው ብዙ ሰዎች በየጊዜው ምርመራ የማያደርጉ በመሆኑ በሰውነታቸው ውስጥ ቫይረሱን ይዘው መቆየት የሚችሉ ቢሆንም ለ555 ቀናት ይዞ መቆየት በረጅም ጊዜነቱ ሊመዘገብ እንደሚችል ሳይንቲስቶች ገልጸዋል። የዚህ ግኝት ፍሬ ነገር ተጋላጭነታቸው ከፍተኛ የሆኑት ሰዎችን ከቫይረሱ መታደግ ሊሰመርበት የሚገባ ጉዳይ መሆኑም ተመልክተዋል። የዓለም ተመራማሪዎች በዚህ ሳምንት ረጅም ጊዜ ስለሚቆዩት የተላላፊ ቫይረስ በሽታዎች ለመምከር በፖርቱጋል እንደሚገናኙ ተነግረዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ቮይስ ኦፍ አሜሪካ ዋና ዋና የዓለም ዜና ያሰማን። የተከበራቸው አድማጮች፣ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። በ19 እና በ25 ሜትር ባንድ አጭር ሞገድ ላይ ታገኙናላችሁ የራዲዮ አድማጮቻችን በራዲዮ በቴሌቪዥን፣ ለምትከታተሉን የራዲዮ አድማጮቻችንን ብትሆኑ በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ አለን። እንዲሁም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ ብትፈልጉን ታገኙናላችሁ። በቀጥታ ስርጭት አለን። የምሽቱ የአየር ስርጭታችን ፕሮዲውሰር ኤልያስ አስማረ ነው። እንዲሁም በቴክኒክ መሳሪያዎች ላይ ኔልሰን ሎፔዝ አለ። በቪዲዮ መሳሪያዎች ላይ ደግሞ ቲየን ዋንግ ትገኛለች። የምሽቱ ስርጭት ዋና አዘጋጅ ጽዮን ግርማ፣ እንዲሁም በዌብና ማህበራዊ መገናኛዎች ላይ አበባየው ገበያዋለች። የቪዲዮ ኤዲተሮቻችን ግርማ ደገፋና ሲሳይ አሸናፊም ከኛው ጋር አብረው ይቆያሉ። አሁንም ስራ ላይ ና እስከ ምሽቱ አራት ሰዓት አሁን በቅድሚያ ለሰዓቱ ወደ ያዝ ነው አብይ ርዕስ እናልፋለን ኤች አር 6600 ና ኤስ 3199 በሚል የተሰየሙት የዩናይትድ ስቴትስ የሕግ ተወካዮች ምክር ቤትና የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ረቂቅ ሕጎችን በመቃወም የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት ለፕሬዚደንት ጆ ባይደን ይድረስ ያለውን ግልጽ ደብዳቤ ጽፏል። በስሩ 3700 የሲቪል ማህበረሰብ ድርጅቶችን ማቀፉን የሚናገረው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ይህ ወይም እነዚህ ሁለቱ ረቂቆች ዩናይትድ ስቴትስ በውጭ ፖሊሲዋ ከምትከተለው የልማትና የነጻነት እንዲሁም የዲሞክራሲ እሴቶች ጋር የሚቃወሙ የሚቃረኑ ናቸው ሲል በደብዳቤው ጽፏል። ረቂቁ የታሰበለትን ዓላማ ከማሳካት ይልቅ ኢትዮጵያን ለባሰ ቀውስ የሚደረጉ ናቸው ረቂቆቹ ሲሉ የምክር ቤቱ ዳይሬክተር አቶ ሄኖክ መለሰ ለቪኦኤ ተናግረዋል። የኢትዮጵያ መንግሥትና ደጋፊዎቹ የሚቃወሙት እንዲሁም በህወሓትና በደጋፊዎቹ ተቀባይነት ያገኙት እነዚህ ሁለቱ ረቂቆች በሴኔቱ ፊት፣ በተለይ ኤስ 3199 በሴኔቱ ሙሉ ድምፅ ይቀርባል ተብሎ ሲጠበቅ ከቆየ በኋላ እንዲተላለፍ መወሰኑ መዘገቡ ይታወሳል። ይህንን ዝርዝር በተመለከተ ኬኔዲ አባተ ተከታዩን ዘገባ ይዟል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በኢትዮጵያ መረጋጋት፣ ሰላምና ዴሞክራሲን ለማስፈን ይረዳሉ በሚል የተዘጋጁትን ኤችአር 6600 እና ኤስ 3199 የተባሉ ረቂቅ ህጎችን በመቃወም ለዩናይትድ ስቴትስ ፕሬዝደንት ጆ ባይደን በጻፈው ግልጽ ደብዳቤ የረቂቅ ህጎቹ ተጽዕኖ በጥንቃቄ ሊመረመር ይገባል ብሏል። በፌዴራል ደረጃ የተመዘገቡ 3700 የሲቪል ማህበረሰብ ድርጅቶችን በስሩ ማዕቀፉን የሚገልጸው ምክር ቤቱ በኢትዮጵያ መንግስትና ህዝብ ላይ የተለያዩ ማዕቀቦች እንዲጣሉና ሌሎች እርምጃዎች እንዲወሰዱ የሚጠይቁ ያላቸው ሁለቱ ረቂቅ ህጎች ዩናይትድ ስቴትስ በውጭ ፖሊሲዋ ከምትከተለው የልማት የነጻነትና የዴሞክራሲ እሴቶች ጋር የሚቃረኑ እንደሆኑም ገልጿል። ለፕሬዝደንት ባይደን የተባለው ይህ ግልጽ ደብዳቤ የተጻፈው የምክር ቤቱ አባላት ረቂቅ ህጎቹ በኢትዮጵያ ላይ የሚኖራቸውን ተጽዕኖ በተመለከተ ተወያይተው የጋራ ስምምነት ላይ ከደረሱ በኋላ መሆኑን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር ሄኖክ መለስ ሰ ለቪኦኤ ገልጸዋል። አቶ ሄኖክ ረቂቅ ህጎቹን ምክር ቤቱ የተቃወመበትን ምክንያት እንዲያስረዳሉ ከአሜሪካን መንግስት በኩል እየታየው ያለው ምልከታ ሰላምንም ለማምጣት እንዲሁም ከዛም አልፎ ደግሞ በቀጠናውም በምስራቅ አፍሪካም ቢሆን የአሜሪካንንም የብሔራዊ ደህንነት ጭምር ሊያስጠብቅ ይችላል ተብሎ እየታሰበ ነው በሚል በሰፊ ተወያይተንበታል። ይሄ እንዲሁ ሲታይ መጥፎ አይደለም፣ በጎ ሊሆን ይችላል። ነገር ግን እኛ ስናየው በውስጡ ይዘቱ መጠነ ሰፊ የሆነ ጫናን ሊያመጣ የሚችል ነገር እንደሆነ መርምረናል። በዋነኝነት እንግዲህ በኢኮኖሚ በኩል እንግዲህ ተያይዞ ያሉትን የብድር የፋይናንሻል ጌንስ፣ ሌሎች ደግሞ ከዚህ ጋር ተያይዞ ሊኖሩ የሚችሉ ቴክኒካዊ ድጋፎችን በሙሉ የሚገደብ ነው። ከዛም አልፎ ኢንቨስትመንት፣ እንደዚሁ ደግሞ መሰረታዊ የሆኑ ደግሞ የመብትንም ጉዳዮች በተለይ በዲያስፖራ በኩል ሊኖሩ የሚችል የሞቢሊቲን የሚገደብ ነው። ከዛም ባለፈ እንግዲህ ሴኩሪቲ ላይ ከፍተኛ የሆነ ምክልከላዎችን አይተናል። እና እነዚህ ነገሮች በአጠቃላይ ስናያቸው ዋና ዋና አንኳር አንኳር የሆኑ ሀገራዊ ጉዳዮች ናቸው፣ እና እንደ ኢትዮጵያ ባለ ሀገር በተለይ አሁን ባለንበት ተጨባጭ ሁኔታ በጣም ከባድ እና አሳሳቢ እንደሆነ ለማየት ችለናል። በጣም ትልቅ ኮንሰርን ነው ያለን። አክለውም አቶ ሄኖክ ከወቅታዊ ሁኔታ አንጻር የረቂቅ ሕጎቹን አሳሳቢነት ሲያብራሩ ይህን ይላሉ። እንግዲህ እንደምታውቀው ጊዜው አለም አቀፋዊና ሀገራዊ የሆኑ ጫናዎች በሀገራችን ከፍተኛ ናቸው ኮቪድ አስራዘጠኝን ጨምሮ ከዛ ባለፈ እንግዲህ ሀገራችን በኮንፍሊክት ውስጥ ነች ያለችው የአንተ ተከትሎ ያለ የተፈናቀለ የሞተ ብዙ ነው ያለው እና ይህንን ማኔጅ ማድረግ በራሱ በጣም ትልቅ ትልቅ ፈተና ነው ድርቅም አለ እንደምትሰማው አለም አቀፋዊ በሆነ ሁኔታ ደግሞ የዩክሬን ና የራሺያንም ጦርነት ወደ ሀገራችንም ሊያመጣው የሚችለውን ጫና ከፍተኛ ነው እና ይህ ባለበት ሁኔታ እንዲህ አሉ ቢሮች በሚወጡ ሰዓት ከታሰበለት አላማ ወጥቶ በጣም ከባድ ጉዳት ያመጣል። ይህንን ነው እንግዲህ በዋነኝነት እንዲገነዘቡ የምንፈልገው ማለት ነውና ይህንን ከማሳለፍ እንደው እንዲያጤኑትና ወደኋላ እንዲሉ መብት ለማሳሰብ ነው። ኤችአር 6600ና ኤስ 3199 የተባሉት ረቂቅ ሕጎች የኢትዮጵያንና የዩናይትድ ስቴትስን ግንኙነትም ሊጎዱ ይችላሉ የሚሉት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተሩ ሄኖክ መለሰ በኢትዮጵያ ያሉትን ችግሮች ለመፍታት በረቂቅ ሕጎቹ የተጠቀሱ የመፍትሄ እርምጃዎችን የሚቃወመው ምክር ቤታቸው በመፍትሄነት የሚያስቀምጠው ሌላ አማራጭ ምን እንደሆነ ተጠይቀው ተከታዩን ምላሽ ሰጥተዋል። አንደኛው አሁን እንግዲህ ግጭቶችንም ለምሳሌ የኢትዮጵያ መንግስት፣ አሁን አንኮንዲሽናል የሆነ ሲስፋየር የቶክስ አቁም ወስዷል። ይሄ ደግሞ ለምሳሌ በሰሜኑ ወገኖቻችን ተመሳሳይ የሆነ ፍላጎት አለ እና ይሄንን እንዲጸና ማድረግ ሌላው አሁን የተጀመረው በመንግስትም ታ ተገኝቶ የብሔራዊ ምክክር ኮሚሽን ኮሚሽነሮች ተሰይመውለት ወደ ስራ ተገብተዋልና እሱንም ማጠናከር መደገፍ እና በምክክር ሊመጣ የሚችለውን በጎ ነገር ደግሞ ይሄ ትልቅ ተስፋ አድርገንኛም ያሰብነው ነገር ነው እና እንደ ሲቪል ማህበረሰብ ድርጅቶችም ይሄ የተሳካ እንዲሆን ድጋፍ የምንሰጠው ነው። እንደነዚህ አይነት ጥረቶችን ማድረግ ይቻላል። ሌሎችም ሌሎችም እነዚህን የመሳሰሉ ጥረቶች እና አሁን እነዚህም ትንሽ ተስፋ ጭላንጭል ባሉበት ጊዜ እንዲህ አይነት ነገር መውሰድ ምናልባት የበለጠ ጉዳዩን ይጎዳዋል። የተጀመሩትን ያሉትን ተስፋዎች ሊያጨልም ይችላል የሚል ኮንሰርን ነው ያለን። ምክር ቤቱ ለፕሬዝደንት ባይደን የጻፈውን ግልጽ ደብዳቤ በቀጣዩ ሳምንት በአዲስ አበባ ለሚገኘው የዩናይትድ ስቴትስ ኤምባሲ እንደሚያደርስም ዋና ዳይሬክተሩ አቶ ሄኖክ ገልጸዋል። ፕሬዝደንት ባይደን በኢትዮጵያ መረጋጋት፣ ሰላምና ዲሞክራሲን ለማስፈን ያስችላሉ የተባሉ የማዕቀብና ሌሎች እርምጃዎችን በተለያዩ አካላት ላይ እንዲወስዱ የሚጠይቁት ኤችአር 6600 ና ኤስ 199 ረቂቅ ህጎች በኢትዮጵያ መንግስት ተቃውሞ ሲገጥማቸው ህወሀት ደግፏቸዋል። እነዚህ ረቂቅ ህጎች በተለያዩ የህብረተሰብ ክፍሎችም ተቃውሞና ድጋፍ የተከተላቸው ሲሆን ረቂቆቹን የሚደግፉ እንዲሁም የሚቃወሙ አካላት በዩናይትድ ስቴትስ በተለያዩ ጊዜያት ሰልፎችን ማድረጋቸው ይታወቃል። ረቂቅ ህጎቹ በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ግንኙነት ኮሚቴና በሴኔቱ የውጭ ግንኙነት ኮሚቴ ቢያልፉም ሳይጸድቁ እንዲዘገዩ መደረጋቸው የሚታወስ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባ እናልፋለን። እንግሊዝ አዳዲስ ጥገኛነት ጠያቂዎችን ወደ ሩዋንዳ ልትልክ መሆኑ ተሰምቷል። ሐሳቡ ፍልሰተኞችን ተስፋ ለማስቆረጥና በኢንግሊሽ ቻነል የሚባለውን የባህር መተላለፊያ በትናንሽ ጀልባዎች እንዳያቋርጡ ለመከላከል መሆኑ ተሰምቷል ተገልጿል። ይህ በእንዲህ እንዳለ ግን ይህ ሐሳብ ራሷ እንግሊዝ ውስጥ የፖለቲካ ውዝግብ መቀስቀሱም እየተነገረ ነው። ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ አለ። ቆንጅታ እየታቀርበዋለች እንደ አውሮፓ የዘመን አቆጣጠር በዚህ በ2022 ብቻ በኢንግሊሽ ቻነል በኩል ከ4500 በላይ ስደተኞች እንግሊዝ ደርሰዋል። ቁጥሩ ባለፈው ዓመት ከገቡት በአራት እጥፍ እንደሚበልጥ ተገልጿል። ይህ አደገኛ ጉዞ መቆም እንዳለበት በስፋት የሚታመንበት ጉዳይ ነው። የመረረ ክርክር የቀሰቀሰው ግን እንዴት ይቁም የሚለው ነው። ብሪታንያ ፍልሰተኞቹን አራት ሺህ ማይል አርቃ ሩዋንዳ ልትልክ እቅድ አውጥታለች። የጥገኝነት ማመልከቻቸው እስከሚታይላቸው በዚያ በማቆያ ካምፖች እንዲቀመጡ ነው እቅዷ። የብሪታንያ የአገር አስተዳደር ሚኒስትሯ ፕሪቲ ፓተል በቅርቡ በኪጋሊ ባደረጉት ጉብኝት ወቅት ይፋ አድርገውታል። ሕጎቻችንንና የኢሚግሬሽን ደንቦቻችንን ያለማቋረጥ በመተላለፍ የሚፈጸሙ አድራጎቶች አሉ። ስርዓቱም በወንጀል ተግባር መጠቀም ያለሚያደርጉት ክፍት ነው። ይህ ደግሞ በህዝቡና በጥገኝነት ስርዓታችን ተጠቃሚ መሆን በሚገባቸው ሰዎች ዘንድ ያለውን አመኔታ ሸርሽሮታል። ሰዎችን በህገወጥ መንገድ የሚያስተላልፉ ክፉ ሰዎችን ስራ ማስቆም የሞራል ግዴታችን ነው። ያለንን መንገድ ተጠቅመን አዳዲስ መንገዶችንም እየፈጠርን ይህን ማድረግ አለብን። ብሪታንያ ይህንን እቅዷን ለአምስት ዓመታት ለመሞከር ለሩዋንዳ የመጀመሪያውን ክፍያ 156 ሚሊዮን ዶላር ሰጥታለች። መርሃ ግብሩን ለማስጀመር ማረፊያ ማዕከሎችን ለማዘጋጀት የሚያስፈልገውን ወጪ የሚሸፍን ሲሆን ሩዋንዳ ለምትቀበለው ለእያንዳንዱ ፍልሰተኛም ከብሪታንያ ክፍያ ይኖራታል። የሩዋንዳ የውጭ ጉዳይ ሚኒስትር ቪንሰንት ብሩታ ጥሩ ነው ይላሉ። ይህ እነሱን የሚጠቅም ብቻ ሳይሆን ለሩዋንዳና ለሩዋንዳውያን እድገትም የሚጠቅም ነው። የብሪታንያ ፖሊሲ ብርቱ ቁጣ ቀስቅሷል። የአንግሊካዊት ቤተ ክርስቲያን መሪው የካንተርበሪው ሊቀ ጳጳስ ጀስቲን ዌልቢ ባለፈው ሳምንት የትንሣኤ በዓል ስብከታቸው ላይ ፖሊሲውን ነቅፈዋል። ማደግ ለሚፈልግ አገርም ቢሆን የራሳችንን ኃላፊነት ወደ ሌላ ማዛወር ከእግዚአብሔርም ፈቃድ የሚጋጭ አድራጎት ነው። ለፍልሰተኞች ደህንነት ተሟጋች ቡድኖችም ስደተኞቹ ለአደጋ ሳይጋለጡ ብሪታንያ የሚገቡበት መንገድ መፈለግ ይሻላል ብለዋል። ብሪታንያ የስደተኞቹን ጉዳይ ወደ ሌላ ሀገር፣ ለዚያውም የብሪታንያ መንግስት ራሱ የሰብአዊ መብት ጉዳዩ አሳሳቢ ነው ወደሚላት ወደ ሩዋንዳ መላክ የለባትም ሲሉም ተከራክረዋል። ስር ላይ ላሉ ስደተኞች ደህንነት የሚሟገተው ዲቴንሽን አክሽን የተባለው ቡድን ባልደረባ ጄምስ ዊልሰን አግባብ ያልሆነ ፖሊሲ ነው ሲሉ ተችተዋል። እንደኛ እምነት ኢሰብዓዊ ድርጊት ነው። ብዙ ወጪ ያስወጣል። ደግሞም አይሰራም። ዩናይትድ ኪንግደም የስደተኞች ጉዳይ ድንጋጌን ፈርማለች። የእያንዳንዱ ጥገኝነት ጠያቂ ማመልከቻ የመገምገም ሕጋዊና ሞራላዊ ግዴታ አለብን። አውስትሬሊያ በሺዎች የተቆጠሩ ጥገኝነት ጠያቂዎችን ጉዳያቸው እስከሚታይ ወደ ፓፑዋ ኒውጊኒ እና ነዋሮ ትልክ ነበር። እንደ አውሮፓውያን አቆጣጠር በ2014 ነው ያቆመችው። በሲድኒ የዓለም አቀፍ የስደተኞች ጉዳይ ሕግ ተንታኟ ማድሌን ግሊሰን ጥገኝነት ፈላጊዎች መፍለሳቸውን ሊያስቆመው አልቻለም ብለዋል። በሌላ ሀገር ጉዳያቸው እንዲታይ ማድረግ በጀመርንበት በመጀመሪያው ዓመት ቁጥራቸው ከምንጊዜውም የሚበልጥ ጥገኝነት ፈላጊዎች በጀልባ አውስትራሊያ ገቡ። ብሪታንያ የተወሰኑትን ጥገኝነት ጠያቂዎች ብቻ እንደምትልክ ፍንጭ ሰጥታለች። ቤተሰብ የሌላቸው ወንዶችን ሳይሆን አይቀርም ተብሏል። ተንታኟ ማድሊን ግሊሰን ይተቹበታል። ከአሁን በኋላ በጀልባ የሚገቡት ሰዎች ወደ ሩዋንዳ የማይላኩት ሊሆኑ ይችላሉ። ማለትም በብዛት በጀልባ የሚገቡት ሴቶችና ልጆች ሊሆኑ ይችላሉ። ያ ወደ ሩዋንዳ የሚላኩትን ሰዎች ቁጥር ይገድበዋል ማለት ነው። ስደተኞች አሁንም ቢሆን ብሪታንያ ለመድረስ መሞከራቸው የማይቀር ነው። ያ ደግሞ ለሕገ ወጥ አስተላላፊ ወንበዴዎች ሰመረላቸው ማለት ነው የሚል ስዳት አለ። የብሪታንያ መንግስት ግን ስደተኞቹን ወደ ሩዋንዳ ለመላክ ያወጣው እቅድ በአደገኛው የባህር ወሽመጥ በኩል የሚደረገውን ጉዞ ይከላከላል ብሎ አምኖበታል። ወደ ተከታዩ ዘገባ እናልፋለን። ወደ ዩክሬንና ሩሲያ ጉዳይ ነው የሚወስደን። ዩክሬን ውስጥ እየተካሄደ ባለው ጦርነት እየተፈጸሙ ያሉ የሰብእና ጥሰቶች በሰብአዊ መብቶች ላይ የሚደርሱ ጥፋቶችና ጥሰቶች እየተበራከቱ መሆናቸውን የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት አስታውቀዋል። አብዛኞቹ ጥፋቶች ተፈጽመዋል የሚሉት ባሽሌት ታዲያ በሩሲያውያን ኃይሎች ነው። ይሁን እንጂ በዩክሬናውያኑም ተፈጽመዋል የሚባሉ ጥሰቶች እንደዚሁ እየተመዘገቡ መሆናቸውን የሚጠቁሙ መረጃዎች እየወጡ ነው። ሊስሽላይን ከጄኔቫ ያጠናቀረችው ዘገባ አለ። ሀብታሙ ስዩም ያቀርበዋል። ዩክሬን ውስጥ የተሰማራው የተባበሩት መንግሥታት ድርጅት የሰብአዊ መብቶች አያያዝ አጥኚ ተልእኮ ቡቻ ውስጥና ኪያብ፣ ቸርኒሂቭ ሃርኬቭ እና ሱሚ አካባቢዎች በሚገኙ ከተሞች ውስጥ በመቶዎች በሚቆጠሩ ሲቪሎች ላይ ተፈጽመዋል የተባሉ የመደዳ ግድያዎችን በተመለከተ ማስረጃዎችን ያሰባሰቡ መሆናቸው ተገልጿል። እነዚህ አካባቢዎች ሁሉ ባለፉት የካቲት መጨረሻና መጋቢት መጀመሪያ አካባቢ በሩሲያ ወታደሮች ቁጥጥር ስር እንደነበሩ ተዘግበዋል። የሩሲያ ወታደሮች ህዝብ የሚበዛባቸው አካባቢዎች ያለ ልዩነት በከባድ መሣሪያና ቦምብ ደብድበዋል ሲሉ የድርጅቱ የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት ከሰዋል ቃል አቀባያቸው ራቪና ሻምዳሳኒ ለቪኦኤ በሰጡት ቃል ሲቪሎችን ገድለዋል ሆስፒታሎችን ትምህርት ቤቶችና ሌሎች የሲቪል ተቋማትንም አጥፍተዋል አውድመዋል ብለዋል ይህ አድራጎትም በጦር ወንጀልነት እንደሚታሰብ አመላክተዋል ሻምዳሳኒ We know that the actual numbers are going to be much higher as the horrors inflicted in these areas of intense fighting such as Mariupol come. ትክክለኛው ቁጥር የውጊያው ሰቀቀን ባለፈባቸው ማሪፖልን በመሳሰሉ አካባቢዎች ያለው ሁኔታ ይበልጥ እየታወቀ ሲመጣ እንደሚያሻቅብ እናውቃለን። ቀደም ሲል በሩሲያ ኃይሎች ቁጥጥር ስር በነበሩ አካባቢዎች ውስጥ በሲቪሎች ላይ የተፈጸመው መደዳ ግድያዎች መረጃዎች እየደረሱን ነው። ማስረጃዎች በትክክለኛ መንገድ የተገደሉት ሰዎች አስክሬኖችም ክብርን በጠ የተጠበቀ ሁኔታ መያዝ አለባቸው። የተጎጂዎችና የቤተሰቦቻቸው ስነ ልቦናና ሌሎችም ድጋፎች መድረሳቸው መረጋገጥ አለበት። ጥበቃ የሚደረግላቸውን ሰዎችና ሌሎችንም በመደዳ መግደል የዓለም አቀፍ ሰብአዊ መብቶችና የዓለም አቀፍ ሰብአዊነት ሕግጋት ጅምላና ብርቱ ጥፋት መሆናቸውንም የከፍተኛ ኮሚሽነሯ ቃል አቀባይ ተናግረዋል። የዩክሬን ኃይሎችም በሀገሪቱ ምስራቅ ባሉ አካባቢዎች ተፈነጣጣሪ መሳሪያዎችን መጠቀማቸውንም አጥኚ ቡድኑ መመዝገቡን ራቪና ሻምዳሳኒ ገልጸዋል። እንዲህ አይነት መሳሪያዎች ሲቪሎችን ያለ ልዩነት እንደሚገድሉና የአካል ጉዳቶችንም እንደሚያደርሱ ባለም አቀፍ ሕጎችም የተከለከሉ መሆናቸውን ቃል አቀባዩዋ አመላክተዋል። ትርጉም የለሽ ያሉት ጦርነት መቆም እንዳለበት ከፍተኛ ኮሚሽነሯ ጥሪ ማድረጋቸውን ሻምዳሳኒ ጠቁመው፣ ይሁን እንጂ ውጊያው የመርገብ ምልክት የማይታይበት በመሆኑ ሁሉም ወገኖች ዓለም አቀፍ የሰብአዊ መብቶችን ሕግጋቶች እንዲያከብሩ ማሳሰባቸውን ገልጸዋል። ይህ ማለት በሲቪልና በወታደራዊ ኢላማዎች መካከል ልዩነት መደረግ አለበት ማለት ነው። ሲቪሎችን ሆነ ብሎ ኢላማ ማድረግ ወይም መግደል አይቻልም ማለት ነው። ጾታ ተኮር ጥቃት ማድረስ አይቻልም ማለት ነው። ምርኮኞችን ጨምሮ ሰዎች ለስቃይ አያያዝ መዳረግ የለባቸውም ማለት ነው። ሲቪሎች፣ እስረኞችና ሌሎችም በጦርነት ውስጥ የማይሳተፉ ወገኖች ሁሉ ሰብአዊነቱን በጠበቀ ሁኔታ መያዝ አለባቸው ማለት ነው። ሁሉም የጦርነቱ ተሳታፊ ወገኖች የዓለም አቀፍ የስብዕና ሕጎች ጥሰቶችን እንዲመረምሩና አጥፊዎችን በተጠያቂነት ይዘው ፍርድ ቤት እንዲያቀርቡ ከፍተኛ ኮሚሽነር ሚሼል ባሽሌት ጠይቀዋል። እነዚህን የጦርነት መመሪያዎችን ማክበር ከግዴታዎቻቸው መካከል ናቸው ብለዋል ከፍተኛ ኮሚሽነሯ። ከአሜሪካ ድምፅ እየተላለፈላችሁ ያለውን የዓርብ ሚያዝያ 14 2014 ዓም ምሽት ስርጭት ነው እየተከታተላችሁ ያላችሁት፣ ክቡራትና ክቡራን አሁን አዲስ አበባ ላይ ከምሽቱ ሦስት ሰዓት ተኩል ሆኗል። ዋሽንግተን ዲሲና አካባቢዋ ላይ ደግሞ ከቀኑ 8 ሰዓት ተኩል ነው። ዝግጅታችን ይቀጥላል። በ19ና በ25 ሜትር ባንድ አጭር ሞገድ ነው እየተከታተላችሁ ያላችሁት ዝግጅታችንን እንደዚሁም በ በኢትዮ ሳትም ላይ ያለን ቪኦኤ ኢትዮጵያ ቻነል ላይ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ በ11610 እና በ12070 ኪሎ ሄርዝ ላይ ነው የምንገኘው። ለበለጠ መልእክት ደግሞ ለበለጠ ዝርዝር መረጃ ተከታዩን መልእክት አዳምጡ።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 በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ታዲያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ከምሽቱ ሁለት ሰዓት ላይ ደግሞ ጋቢና የአዲሱ ትውልድ ድምፅ ይተላለፋል። አዳምጡ። እንዲሁም አስተያየቶቻችሁን በቀደም ሲል በተጠቀሱ መስመሮች ማስተላለፍ፣ ማኖር፣ መላክ አትርሱ። የስርጭቱ ፕሮዲውሰር ኤልያስ አስማረ፣ ቴክኒሽያን ኔልሰን ሎፔዝ፣ የስቱዲዮ ቪዲዮ ቴክኒሽያን ቲየን ዋንግ እንዲሁም የዌብና ማህበራዊ መገናኛዎች ፕሮዲውሰር አበባየው ገበያው ነች። የቪዲዮ ኤዲተሮቹ ግርማ ደገፋና ሲሳይ አሸናፊ፣ እንዲሁም ዋና አዘጋጅ ጽዮን ግርማ። የማስተናግዳችሁ ሰሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት ይቀጥላል ዝግጅታችን። የተከበራችሁ አድማጮች፣ ከኢትዮጵያ የተለያዩ አካባቢዎች ሪፖርተሮቻችን ወዳጠናቀሯቸው የበዓል ሰሞን ዝግጅት ዘገባዎችን እንሸጋገራለን አሁን የሰሞኑ የበዓል ገበያ ቀድሞም ሲል የናረ ነው ተብሎ እየተገለጸ ቢሆንም በተለይ ደግሞ በበዓሉ ሰሞን ይበልጥ ማሻቀቡን በተለያዩ አካባቢዎች ተዘዋውረው የተመለከቱት ሪፖርተሮቻችን እየተናገሩ ነው። በተለይ ደግሞ የዋጋ መናር በታየባቸው አንዳንድ ሸቀጦችና በእንስሳት ዋጋ ላይ የታየው ከፍተኛ መጨመር በተለያዩ አካባቢዎች ከተከሰተው ድርቅ ጋር የተያያዘም ነው የሚሉ ነጋዴዎችም አሉ። ምንም እንኳን የዋጋ ንረቱ ይህንን ያህል ከብዷል ተብሎ በብዙ ሸማቾች በነጋዴዎችም ሮሮና ብሶት ቢሰማም፣ ሁኔታው ገበያው ግን የደራ ነው ትላለች። ፀሐይ ዳምጠው ከአዲስ አበባ ባጠናቀረችው ዘገባ እሷ ተዘዋውራ ያነጋገረቻቸውን ሸማቾችና ነጋዴዎች እስቲ እንስማ። ያለሁት መሪ ጉሊ ቸርቻሪ ጎመን አስር ብር ነው። ይሄ አስር ብር ነው ይሄ ሀያ ብር ነው ዶሮ ስምንት መቶ አምሳ ብር ነው ቅቤ አንደኛው ሰባት መቶ ብር ነው ስምንት መቶ ብር፣ ለጋብ ስምንት መቶ ብር፣ ያኛው ሰባት መቶ አምሳ ብር። ዘንድሮ ተወደደ፣ ተወደደ። ዘንድሮ አምና ጥሩ ነበረ። ዘንድሮ የቻለ ይበላል፣ ያልቻለ ዝም ነው። የግን ዲያማን ይባላል። የመጣውት ወረዳ አስር ለሚ ኩራ ክፍለ ከተማ ነው። የመጣውት ዶሮ ሊገዛ ነው። ዶሮ ከአምና ዘንድሮ በጣም ዋጋ ጨምሯል። ሽንኩርቱም ጨምሯል። አምና 7600 ነው ሲሚገዛ ነበረ። ዘንድሮ ደግሞ 1200 ነው የሚጠሩት። ምን ይግን መጨረሻ ይገዛን 9900 ብር ነው ይገዛን። አሁን ጓደኞችም ገዝቶ እየወጡ ነው ያሉት። አራት፣ ሶስት ሰው ሆነ ንገዘን ዘጠኝ ዘጠኝ መቶ። በጣም ከአምና ዘንድሮ ጨምሯል። ሄርሜላ ሄርሜላ ባልትና ይባላል። ለበዓል የሚያስፈልጉንን እንግዲህ አዘጋጅተን በዓልን እየተጠባበቅና፣ ቅቤ አለ፣ ማር አለ፣ አይብ አለ፣ የተዘጋጀ ቆጮ አለ፣ ቡላ እጥብ፣ ቡላ ደረቅ ቡላ አለ። በርበሬ አዘጋጅተናል፣ ለዶሮ የሚሆን በርበሬ አዘጋጅተናል። ለበዓል የሚሆኑ ፈንዲሻዎች አሉ። ቅመማ ቅመምም የራሳቸው ምርት ነው። ቅመማ ቅመሞች የዶሮ መከለሻ አለ፣ ማቁለያ አለን፣ ኮረሪማ ሁሉም ዝግጁ ነው። ለበዓል እንግዲህ የሚያስፈልገውን ነገር አዘጋጅተን መንግስቱ ሞታ ይባላለሁ። መሪ ክፍለ ከተማ ነጭ ሽንኩርት 60 ብር፣ ቀይ 65። ነጭ ሽንኩርት በደረጃ ነው ያለው፣ በ50 ብርም አለው። ቀይም በደረጃ ነው አለው፣ በ50 ብርም አለው፣ ዝንጅብልም አለው እነዚህ ነገሮች ናቸው ያሉ። እና ጨምሮ ነበር ሙሉ መቶ ብር መቶ ሰማኒያም ነበር። ዘንድሮ ተመዝገን ነጭ ሽንኩርት በጥሩ ዋጋ ነው ያለው። ስልሳ ብር ገብቷል። በጣም የገዛ ነው የገዛ ነው ስለቀነሰ ከኑሮ ከሁሉም ነገር ነጭ ሽንኩርት ቅናሽ ስለሆነ የገዛ ነው ያለው። የፍሬ ህይወት መኮንን ይባላል። መሪ ገበያ ላይ ነው ያለሁት እና ከአቅም በላይ ነው ገበያው የጨምረው ዶሮ እስከ ሺህ ሁለት መቶ ብር ይባላል። አሁን ኮረሪማን የገዛሁት ተመልከቺ እስከ ሺህ እንትን መቶ ሀምሳ ብር ነው ኪሎ እምቢ ብለው ገዝቼ እየሄድኩ ያለሁት ማለት ነው። ሽንኩርት ከ37 እስከ አርባ ብር ይባላል። እንትኑ እንቁላል ደግሞ እስከ 9 ብር በጣም ጨምሮ። ስሜ ሲሳይ ዘለቀ እባላለሁ። መሪ ገበያ ዘንድሮ ዶሮ ከአምኖ በጣም የተወደደ ነው። በጣም መውበር የጨመረ ነው። ስንገዛ ከትላንትናው ዛሬ ጨምሮ ነው ያገኘ ነው። ትላንትና ስድስት ከሀምሳ የነበረ ዶሮ ዛሬ ሰባት ከሰማንያ ነው የገዛ ነው። እስከ ስምንት ከሀያ እንሸጣለን እና ዶሮ ዋጋ ጨምሮብናል። በጣም የምናገኘው ሃያ ብር ነው ወይ ሰላሳ ብር ነው። ከዚህ የበለጠ አናገኝም። ከዛ መሀል ደሞ የሚሞትም አለ። ትራንስፖርት ሙድ ስለሆነ ገበያ አዋዛጋቢ ጋቢ ነው። ክንፈ ነው የምባለው ያው አያት አደባባይ ሁሌ ያው ቋሚ ነጋዴ ነኝ። ያው አሁን ዘንድሮ ከሌላ ጊዜ በጣም ልዩነት አለው የተወሰነ በ በጣም ሳይሆን ከባለፈ ግን ሰው ሚዲያ ላይ እንደሚወራ የሚለው 15 ምናምን ጥሩ ነው። ይህን አክል የተጋንን አይደለም፣ ግን ከሌላ ቀን ጭማሪ አለ ጭማሪ አለው። ያው አንደኛ ደግሞ ምግባቸው ነው። አንድ ቦንዳ ሳር ከዚህ በፊት ሰማንያ ብር የሚገዛ የነበረ ቦንዳ ሳር አንዱ ሁለት መቶ ሀያ ብር ነው የሚገዛው። አንድ ፍሬው የምታሰሯ ማለት ነው ያ ያ ሲጨመርበት፣ መንገድ ደግሞ ትራንስፖርት አሁን በፊት አምስት ሺ የምትጭኝው አሁን ዘንድሮ አስር ሺህ ያ ያ ነገር ነው ዋጋው ከፍት ሊያደርገው ይችላል እና ያን እንደገና ድርቁን በተመለከተ ቦረና ላይ በጣም ከፍት ይመጣል። ያ ደግሞ በጣም ተጽዕኖ አለው። ገበያ፣ የእነሱ መቅረት በጣም ዋጋ አስከፍሏል። በፍየል ደረጃ በተለይ በጣም ልዩነት አለው። አሁን የእነሱ አለመምጣት ነው አንደኛ፣ የእዛ ድርቁ እንትን በጣም ተጽዕኖ ያሳደረ ሐዋሳ ላይ ደግሞ ዮናታን ዘብዴዎስ አለ። እዛም ሰው ያማርራል ዋጋው እጅግ ኑሯል እያለ ነው። የዋጋው መናር ብቻ አይደለም፣ ዮናታን ተዘዋውሮ እንደተመለከተው የወትሮን ያህል ሞቅ ያለም የበዓል ድባብ የለም እያለን ነው። ወደ ዮናታን እንሸጋገር። ዛሬ ተዛውር ከተመለከትኳቸው ገበያ ውስጥ አንዱ የሀቤላ ቱላው የከብቶች ገበያ ነበር። ገበያተኞች ስለ ዋጋው ነግሮኛል። ተወዷል ያሉበትን ምክንያት ተናግረዋል። ስሜ አብዱርቃድር አጅዋቆ ይባላል። ትልቁ በቃ ከሰባ እስከ ሰማኒያ ሺህ ብር እና ከተለያየ አካባቢ ነው የሚመጣው። እና አነስተኛ ደግሞ ያው ሰላሳ አምስት አርባ እንደዚሁ። በጣም አነስተኛ አቅርቦቱ አለው። ለነገሩ ዋጋ ውድ ነው። በየቦታው ገበሬው ቀለብ ችግር አለበት፣ ሳር ችግር አለበት። በዚህ የተነሳው ውድ ነው ዋጋው። እና ይሄ ነው አምና እና ካቻአምና ስልሳ ሺህ ብር ሃምሳ አምስት ሺ ብር እንደዛ ነበር። አሁን በጣም ጨምሯል ዘንድሮ ምክንያቱም በጋም ረዝሟል ሁለተኛ፣ ደረጃ ቀለብ የለም። ፍሩሽካ መቶ ኪሎ ሁለት ሺህ ብር ድረስ ገዝቶ ነው ጭድ እንደዛው። አንድ ጋሪ ጭድ ለመግዛት ሁለት ሺህ ብር አንድ ሺህ ብር እንደዛው ዘንድሮ ባያለው የዋጋ ጭማሪ አሳይቷል የተባሉት የበግና የፍየል ዋጋ ነው ሲሉም ሸማቾች ገልጸዋል። ደህና የእርድ ፍየል በአማካይ ከ7ሺህ እስከ 15ሺህ መሸጡን ስጋ ይዟል የተባለ በግ ደግሞ ከ5000 እስከ 10000 እና ከዚያም በላይ ተገበያይተናል ብለዋል። የዶሮ፣ የእንቁላል፣ የቅቤና የሽንኩርት እንዲሁም ለበዓል ያስፈልጋሉ የተባሉ የምግብ ዘሮችም ዋጋ ከዚህ የተለይ አልነበረም። ብራኔ ሁሴን ይባላል። ሽንኩርት ከ አርባ እስከ አርባ አምስት እስከ አምሳ ድረስ ነው። ዶሮ አሁን ለግሽኛ ሰባት መቶ ሰጥተናል። ንብ ብሏል። እስከ አንድ ሺህ ነው። ዶሮ ቂቤ ደግሞ ስድስት መቶ አምስት መቶ እንደዛ ነው። እስከ ሰባት መቶ ምናምን ነው እየተባለ ያለ አሁን አልገዛንም። ቂቤ ገና ልንሄድ ነው። ግን ትላንትና፣ አሁን ሻሸመኔ የተገዛ አምስት መቶ ነው። ቂቤ አንድ ኪሎ ማለት ነው። እንቁላል አሁን ከዛ በላይ ከአስር ብር በላይ አስር ብር ዘጠኝ ብር ሰፈር እየገዛ ነው ሱቅ። ዛሬ ግን ከዛ በላይ ነው የሚሆነው። እና ዘይትም ሁሉ ነገር ውድ ነው። ዘይት አሁን አንድ ሺ አምስት ሌትሩ አንድ ሺ ነው እየተባለ ያለ ሶስት ሌትሩ አሁን ሌላ ቦታ ይቀንሳል፣ ሌላ ቦታ ይቀን ይጨምራል። ይሄ ክልል አሁን በጣም ሁሉ ነገር ደግሞ ውድ ነው። ያ ብሮ አሁን በተወሰነ ነገር የሚያከብር ሰው አሁን ዘንድሮ ተጨንቆ ተጠቦ ለመተውም ቤት ልጆች አሉ ጎረቤት እየሄዱ ያ ያሉ በዛ በዛ የተነሳ በጣም ነው ተጽዕኖ እየፈጠረ ዘንድሮማ ውድ ነው ዘይት እንዳትል፣ ዘይት ውድ ነው፣ በርበሬ ውድ ነው፣ ሽንኩርት አርባ አምስት እስከ ሀምሳ ነው እየተባለ ያለ ዶሮ ይኸው እንደምታየው ሺ ቤት ሺ ምናምን ቤት ነው እየተጠራ ያለ። ስለዚህ በጣም ተጽዕኖ አለው። ያው እኔ ዘላለም ተክሌ ይባላለሁ የሀዋሳ ከተማ ነዋሪ ነኝ። ዶሮ ያው ከሶስት መቶ እስከ ሺ አምስት አለ እስከ አንድ ሺ አምስት መቶ ብር እና በጣም ጣራ ነግቷል። እኔ አሁን ላልበላው ልጁ ይችላለሁ። ለምን በፊት ዶሮን የማውቀው በስልሳና በሰባ ብር ነው ገዝተን የምንጠቀመው። አሁን ግን ያ የለም። ከሶስት መቶ መነሻ እስከ ሺ አምስት የተሸጠ። እንዴት ነው የአንድ በግ ዋጋ ነው። አሁን በአሁን ሰት ዶሮ አንድ ትልቅ ዶሮ ለመግዛት የድሮ የአንድ በግ ዋጋ ነው። ስለዚህ ኑሮ ድነቱ በጣም በጣም እያሻቀበ ነው። ሕብረተሰቡ ኑሮ ከብዶታል። ዋጋውን ስለምን አስወድዳችሁ ስንል ነጋዴዎችንም ጠይቀናቸው ነበር። እኔ ተዋበች መሸሻ እባላለሁ። አሁን ቅቤና አይቤ ዘንድሮ በጣም ከተጠበቀው በላይ ነው። በጣም አይቤ በአሁን ሰዓት ሁለት ሀምሳ እየተሸጠ ነው። ኪሎ ቅቤ በአሁን ሰዓት ሰባት ሀምሳ እየተሸጠ ነው። እና ዘንድሮ በጣም ከተጠበቀው በላይ ተወዶብና ለምሳሌ አሁን ያሉት ዋጋ አምና በዚህ ጊዜ ስንት ነበር የሚሻል? አምና በዚህን ጊዜ ስድስት ሀምሳ ስድስት ነበር። ዘንድሮ በጣም ሄደ አይ አይ በጣም ነው እንዲያውም ንግድ ከጀመርን ጀምሮ እንደ ዘንድሮ ሆኖብንም አያውቅም ዘንድሮ ሳህኑ ይሄ 800 እ ኪሎ 250 ምክንያት የሆነው የድርቅ ምክንያት ነው ይላሉ ከብቱ የሚበላው የለም ይባላል እኛማ አነሰም አደገም እኮ አስር ብርም አግኝተን እንሰራለን ግን ለነዋሪው ለበላተኛው በጣም ይከብዳል ከብዷል እኛ ችግር የለም እኮ አምስት ብርም ይሁን አስር ብርም ሳናገኝ አንሸጠው እና ኑሮ በጣም ከብዷል ስሜ በረከት ይባላለሁ ያው በዶሮ ንግድ ላይ የተወሰነ ጊዜ ቆይቻለሁ ገጠር የተወሰነ ጭማሪ ኖረዋል ግን አቅርቦት ብዙ የለም የአበሻ ዶሮ አቅርቦት የለም ዲቃላ ምርት እነዚያውን የፈረንጅ ዶሮዎች ናቸው በብዛኛው ቅናሽ የአበሻ ዶሮ ነው ከፍ ቢል ትንሽ እስከ ሰባት መቶ ራሱ የተሸጠ ያለው እንደሱ ነው ዛሬ ተዘዋውሬ የተመለከትኩት የአዋሳ የበዓል ገበያ ከዋጋ መጨመር ያለፈ ካለፈው ዓመት ጋር ስስተያይ ቀዝቀዝ ያለና ያ የተለመደው ድምቀት የማይስተዋልበት ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አዋሳም በዩናይትድ ስቴትስ እና በአውሮፓ ገበያዎች ደግሞ ወትሮ በዓል በደረሰ ቁጥር የሚታወቀው የሸቀጦች ዋጋ እና ሌሎችም ለኩሽና ለምግብ ማዘጋጃ የሚያስፈልጉ አቅርቦቶች ሲቀንሱ ነው፣ ሴል እየተባለ ከፍተኛ ቅናሽ የሚደረግባቸው ገበያዎችን ነው የምናውቀው። በዚህ ዓመት ግን በተለይ በዋሽንግተን ዲሲ በቨርጂኒያና በሜሪላንድ አካባቢ በሚኖሩ ኢትዮጵያውያን ላይ ዋጋው ትንሽ የበዓሉ ሰሞን ከፍ ብሏል የሚሉ ቅሬታዎች እየተሰሙ ናቸው። ቨርጂኒያ ውስጥ ዋሽንግተን ዲሲ አቅራቢያ መና እርሻ የሚባል አንድ የእርባታ ድርጅት አለ። ባልደረባችን ንጉሱ ታምሬ ሰሞኑን ወደዚያ ጎራ ብሎ ነበር። የሚከተለውን ይዞ ተመልሷል። ተከራስተልኝ። ስሜ ኤርሚያስ ይባላል። ኤርሚያስ አሁን የት ነው ያለኸው? ያለሁት መናፋርም ነው። መናፋርም ለምን ጉዳይ ነው የመጣሁት? እዚህ አካባቢ እንግዲህ በግ ፈልጌ ነው የመጣሁት ለአመት በዓል። እንግዲህ እስቲ ዞር ዞር ብያል፣ እያየን ነው። እንዴት አየው ታረ ገበያ ነው? በቀደም ነው የመጣ ነው፣ ከሳምንት በፊት። የዘንድሮ ገበያ ትንሽ ዋጋው ትንሽ ጨመር ብሏል። ከባለፈው ጊዜ ጋር ምን ብዙ ጭማሪ አለው? አዎ፣ የባለፈው ለምሳሌ አንድ በጋውን ለምሳሌ አንዷ ብናየው ስንት ነው? አብሬጅ የምንገዛው እንደዚህ እንዳለ ያሉት እዚህ ጋር ባለፈው አመት ስንት ነበረ? ፍየል ደግሞ ካል ከአምስት ሰባ ነው የሚባለው። በፊት ፍየል አራት ከምናምን ነበር የሚሸጠው። አሁን አምስት ሰባ ሆኗል። በጣም ብዙ ኢትዮጵያን እናያለው እዚህ አካባቢ። ለምንድን ነው አንቺ ያለው አማራጭ ይሄ ብቻ ይመስለኛል። በቨርጂኒያ ውስጥ ያለው አዎ፣ ይሄ ብቻ መናፋም ይመስለኛል። ሜሪላንድ አለ የናፋም ግን እዚህ አለ የተሻለ ይመስለኛል። ሰው ለዛ ነው ሰው እዚህ በዛ ከዚህ አሁን ከምናቸው በጎች ውጪ ሌላ ለኢትዮጵያን የሚቀርብ ከብት አይነት አለ ወይስ በግ ብቻ ነው የሚሸጠው? አሉ እዚያ ጋር ፍየሎች አሉ ዘጠኝ ዶሮዎች አሉ። ከብቶች እዛ ጋር ሌሎች ከብቶች የሚሸጡ አሉ። ሰው በጋራ መጥቶ በሬዎችንም ያርዳል። አሁን እንትን ሳነጋግርህ ወደ ምሳ ሰዓት አካባቢ ሆኗል። ስንት ሰዓት ነው የመጣሁት እዚህ። እስካሁን ማግኘት አልቻልኩም በወረፋ ምክንያት። አዎ በጣም ብዙ ሰው ነው። እኔ ራሴ ቁጥሬ ወደ አምሳ ሰው ነው። እንግዲህ ከዚህ በኋላ አንድ ሰዓት ሁለት ሰዓት መጠበቅ ይኖርብኛል። እንደነገርከኝ የስልሳና የሰባ ብር ልዩነት አለ ከባለፈው ዓመት ጋር ምናምን ብለኛል። ይህ የአንድ የኑሮ ውድነት መገለጫ ነው ተብሎ ማስቀመጥ ይቻላል። ሜቢ የነዳጅ ጭማሪ ይሆናል። ቤተሰቦች አዲስ አበባ ላሉት እዚህም ላሉት መልካም ዓመት ባላላለው ዳያስፖራ አካባቢ እንቆያለን። ወጣቱ እንዴት ነው ይሄንን የበዓል ሰሞን የሚያከብረው? በውጭ ያለው እንዴት ይመለከተዋል? ኤደን ገረመው ተከታዩን አዘጋጅታለች። ቸርነት ተሰማ፣ ከተማ መኖሪያ ሆሳና ነው። ከደቡብ ክልል ያለው የበዓል ድባብ ምን ይመስላል? ለምሳሌ ጉልባኑ፣ ገበያው እንዴት ነው? ሴቶች ምን እያደረጉ ነው? እርሶ ምን እያደረጉ ነው? እስኪ ጥቂት ይንገሩኝ። ገበያው በጣም አሪፍ ነው። ፕሮግራሙም እያከበርን ነው። ገበያ የሄድኩት ለልጆቹ ልብስ ምናምን ለመግዛትም፣ ሌላ ደግሞ ለበዓል የሚሆን ዶሮ ይዤ እንደገባሁት ነው። በዓሉ በጣም አሪፍ ነው ግን ከዚህ ከኑሮ ውድነት አንጻር ጋር በዓል እንደየቤት እንደሆነ፣ መንግስት ሰራተኛ ስለሆንኩ ነው እንደ መጠኑ እያከበርን ነው፣ አመት በዓሉን ለማለት ነው። ምንም እንደ ድሮ ባይሆንም መጠኑ እያከበርን ነው ለማለት ነው። አራል ነገ ነው። ዶሮ አንዷ፣ ዶሮ እኔ የገዛሁት ስድስት መቶ ሀምሳ ነው። ትንሿ ናት፣ እሷም ግን ትንሿ ናት። ስጋ አለች በመጠኑ ከፍ የምለው ሺህ ደርሰዋል። ዘጠኝ መቶ ሀምሳ ዘጠኝ መቶ ሰባ እንደዛ ደርሰዋል። ከገጠር ከመጣው ሰው ነው እኔ እንት ነው እንደም በረካሽ ዋጋ የገዛሁት። ከተማ ውስጥ የሚያዘዋዞሩት ይጨምረዋል። እንደዛም ነው እንደ አንድ ሺህ አካባቢ ነው። ልጆቹ ለፋሲካ ምን ነበር እንዲገዛላቸው ስ የፈለጉት? ቀሚስ ነገር፣ ነጭ ሸሚዞች፣ ቀሚስ በዓሉን እንትን ጠዋት ቸርች ስለሚሄዱ አብረን ስለሚነት በዓል የሚያመስለውን ልብሶች መግዛት ነው። ገዝተን ነው መጠ ነው በዛ ነው ፕሮግራሙን የምንከታተለው ወይም ቸርች የምንሄደው ለማለት ነው። ታላቸው ታዲያ ይሄ በዓል ልብሳቸውን አዩት። በጣም እንጂ በምክንያቱም በየመቱ እንትን ስለሚሉ ቸርች በአዲስ መንፈስ የክርስቶስን ትንሣኤን በነጭ ልብስ ለሚያከብሩ በዛ ለመግ ስለሚጀምሩ አዲስ ነገር ስለሚፈልጉ ለዛ ነው በጣም እንጂ የሚፈልጉት ደስ ይላቸዋል። በጣም እ ቤተላይም ሀብት ይባላለው። የቱፋይፋን ፉድ ኬተሪንግ ሰርቪስ ስራ አስኪያጅ ነው ባለቤት። ካምፓኒያችን የሚሰራው ኬተሪንግ ሰርቪስ ነው በዓላትን ጨምሮ ከተማችን ውስጥ ለሚደረጉ ማንኛውም አይነት ፕሮግራሞች የምግብ መስተንግዶና ማቴሪያል ማቅረብ ነው። ምሳ፣ የበዓል ፓኬጆችን ማዘጋጀት ከጀመረን ሶስት አመት ይሆናል። ካምፓኒያችን ከተጀመረ ጀምሮ በዓል ሲሆን ሰው ካለው ጊዜ ቦታ አንጻር በተለይ አዲስ አበባ ውስጥ ስትኖሪ የበዓል ፕሮግራሞች ለማዘጋጀት በጣም ብዙ ኮምፕሊኬትድ የሆነ ነገር ስላለው እነዚያን ነገሮች በቀላሉ የሚያገኝበትን መንገድ ነው የፈጠሩ። ስለዚህ ያው በዓል ሲሆን በግ ይታረዳል፣ ዶሮ ይሰራል ምናምን ና እነሱን ነገሮች ጠቅለል ብሎ ምግቡንም መጠጡንም የያዘ ፓኬጆች ነው እያቀረብን ያለን። እንዳየሁት ከሆነ ሙሉ ዶሮ ወጥ፣ እንቁላል፣ ብላችሁ ጠጅ፣ ሌሎችም ነገሮችም ታሰናዳላችሁ እና እንዴት ነው የምትሰናድዱት? መቼ ነው ለበዓል መዘጋጀት የምትጀምሩት? ቁልሙስ አንድ ወር ሲቀር ምናምን ጀምሮ ዝግጅት እናደርጋለን። ግን ሀያ አራት ሰዓት ነው የምንሰራው የበዓልም ስራዎች ባይሆኑ እነዚህ ምግቦች ተመጣጥለውም ቢሆን ደንበኞች ይጠቀሙታል። ማንኛውም ሰው የተሰራ ዶሮ ይወስዳል፣ የተሰራ በግ ይወስዳል፣ ጠጅ ብቻውንም ይወስድ ይኖራል። እንዳየሹ ቁሌትም ደግሞ ያለቀላቸው ነገሮች በቀላሉ ቤት ውስጥ ሚክስ አርጎ ለመጠቀም የሚረዱ ነገሮች እናቀርባለን። እነዛ በማንኛውም ጊዜ በማንኛውም ቀን የሚሸጡ ናቸው። በዓላት ሲሆን ግን ቀድመን ማስታወቂያ የምንሰራለን። ደንበኞችም አሉን ኮንቲኒስሊ በዓላት ሲኖር ጠብቀው ከሶስት ሳምንት በፊት ጀምሮ ቀድሞ ኦርደር የሚያደርጉ ደንበኞች አሉ። ከውጭ ሀገር ለቤተሰቦቻቸው ኦርደር የሚያደርጉ ብዙ ደንበኞች አሉ። ስለዚህ አብዛኛው ኦርደር ቀድሞ ነው የሚያልቀው። ስለዚህ ገበያ እንዴት ነው ዘንድሮ? የዘንድሮ ፋሲካ ትንሽ ከበድ ይላል ከበፊቱ። አሁን ባለው ሁኔታ የተለያዩ የዋጋ ውድነቱ አለና እኛም በፊት ስንሸጥበት ከነበረው አስገዳጅ ስለተፈጠረ እንደው ለደንበኞቻችን ያስለመድናቸው ነገር አለ። ባህላትን ጠብቀው የሚወስዱ ደንበኞች አሉን ምናምን እና ያን ነገር ማስቀረት ስላልፈለግን ነው እንጂ። በተለይ እነዚህ ለበዓል የሚቀርቡ የዶሮ የበግ ቂቤ ስጋ ነገሮች በጣም ዋጋው መጨመሩ የደንበኛውን ቁጥር ይቀንሰዋል። ምንም ጥያቄ የለውም። ከዚህ በኋላ የሚመጡ ትዕዛዞች ይኖራሉ። አሁን ከዛሬ ምሽት በኋላ አዎ፣ ቅዳሜ ቀኑን ሙሉ ሌሊቱን እስከ እሁድ ድረስ እስከ እሁድ ንጋት ድረስ ነው ኦርደሮቻችን የምናደርሰው። ስለዚህ ቅዳሜም የሚያዛለ ወደ አብዛኛው ትዕዛዞች እንዲያውም ቤር ላይ ላይ የሚበዙ ናቸው። ሰው ወይ በስራ ምክንያት ሊሆን ይችላል ወደተለያየ አጋጣሚ ያልተመቻቸለን ሰው የመጨረሻውን ቀን በብዛት ይጠቀማል። ምን ያህል ሰራተኞች አሉ? ሰራተኞችሽ ሴቶች ናቸው ወንዶች? እስቲ ጥቂት ንገሪኝ አብሮች ስለሚሰሩት ባልደረቦችሽ። ያው በእኛ ስራ ላይ ቋሚ እና የኮንትራት ስራዎች አሉ። ካተሪንግ ሰርቪስ እንደመሆኑ መጠን ትልቅ ስራዎች ሲኖሩን ፓርታይም የሚሰሩ ብዙ ወጣት ሰራተኞች አሉ። ሴቶችም ወንዶችም በቁጥር እንደዚህ ናቸው ባንልም አንድ ስራ ላይ ከአስራ አምስት ሀያ ሰራተኞች የግዴታ ያስፈልጋሉ። እናቶችም አሉ ወጣቶችም አሉ። ያው የዶሮ የባህላዊ ምግብ ስራዎች ትንሽ እናቶች ቢሰሩት የተሻለ ነው የሚሆነው፣ ግን ወጣቶችም አሉ። በብዛት ሴቶች ናቸው የሚሰሩ። እስቲ እናንተ እንግዲህ ይህን ሁሉ ለዚህ ሁሉ ሰው ምግብ አቅርባቸው ስትጨርሱ እንዴት ነው የምታከብሩት? አጅል ቤታችን በዓል አክብረ አናቅ። የበዓሉ ቀን ደግሞ በብዛት ስልኮች ይበዛሉ። የበዓሉ ቀንም አሁን በሙሉ ለአሁን የሚያዝ ከስተመር ምናምን ይኖራል። ስለዚህ በሚቀጥለው ቀን ምናምን ነው። በየቤታት እረፍት ምንወስደው እንጂ ያን ያክል የተለየ የምናሳልፈው በዓል የለም። ደቡብ ወሎ ወረይሉ ወረዳ አማራ ክልል መምህሩ ሲሆን በቃ ሙስሊም ነኝ ግን እኛ አካባቢ በቃ የሃይማኖት ልዩነት የለም ወሎ ላይ አካባቢው ታዲያ እንዴት ነው በአል ሲሆን ደምቋል ወይስ እንዴት ሆነ በአል በአል ይሸታል በጣም ደምቋል ህብረተሰቡ በቃ ትችት ያው የተረጋጋ ሁኔታ ነው አሁን ያለው እኛ ጋር ጥቅምትና ዳን ላይ የተወሰነ በአሉ በቃ ድምቅ ያለ ነው በቃ ዋዜማው ላይ ነው ያለው ክርስትና እምነት ተከታዮች በቃ ነገ እሑድ ይፈታሉ የእኛ ደግሞ በእነሱ ሳምንት ማለት ነው እኔ በእድሉ ነጋድራስ እባላለሁ። እኔ የምሰራ መስቀል ስራወር በግ ስራ ነው የምሰራው። ዘንድሮ በግ እንዴት ነው ጦዟል እየተባለ ነው። የበግ ዋጋ እንዴት ነው ዘንድሮ? በግ እግዚአብሔር ይመስገን በጣም ዝቅተኛው ነገ ያለው አሁን እስካሁን ዋና ከፍተኛ ዋጋ እስከ ዘጠኝ ሺ አምስት መቶ ብር ነው ከነበረውና ከምናስበው ነገር ላይ አሁን በጣም ጥሩና እግዚአብሔር ይመስገን። ገበያስ እንዴት ነው? ገዢ ብዙ ሰው አለ የሆነ ጣል ማረገች ነገር ብዙ ላይ ቢኖር ምንድን ነው? ሰው ሆን አሉባልታ ከሚያወራውና ቆም ነገር ላይ መጥተው ከሚያወራ ሰው ጋር እኮ አይደለን። ግን እንዳሰብነው ሳይሆን ገበያ ጥሩ ነው እግዚአብሔር ይመስገን። ትንሽ ይሻላል። እኛም አስበናል። የሚመጣም ሰው ከስተመር አስበው ነበር። ግን መጥቶ ሲጠይቅና ገብቶ ሲሄድ እያመሰገነ ነው የሚሄደው። የዳያስፖራው ትውልደ ኢትዮጵያ ወጣት በዓላትና የባህል እሴቶችን በሚመለከት የተጠናቀረ ዘገባ እንደሚቀርብ ነበር ቀደም ብዬ አስተዋውቅ የነበረው፣ ይቅርታ ጠይቃለሁ። ለማንኛውም ኤደን ቆንጆ ቅንብር አሰምታናለች። እስቲ ወደ አምቦሉ ሰዳችሁ አሁን ደግሞ እዚያ ስግደት ላይ የዋሉ ምዕመናንን ናኮር መልካ አግኝቶ አነጋግሮ ነበረ። እናዳምጠው። መኑ ወጥቶ በጌታችን በኢየሱስ ክርስቶስ ላይ የደረሰውን በስቅለት የደረሰበትን ሁሉ እንትን በማለት በዚህ ሁኔታ ነው የሚሰገደው። ልመናው፣ ስግደቱ ስለ ከግለሰብ ህይወት ጀምሮ ስለ አገር፣ ስለ መነኮሳት፣ ስለ ቤተ ክርስቲያን አገልጋዮች፣ ስለ አገር፣ ስለ ሁሉም ነገር ነው የሚጸለየው እና የሚሰገደው ብዬ ነው የማስበው። በጣም ደስ ብሎኛል ያምቦ ደብረ ኢየሱስ ህዝቡም በጣም ነው ምእመኑ በጣም ነው የወጣው ይኸው ስግደቱ በአማረ በደመቀ ሁኔታ እየተካሄደ ነው እና እጅግ በጣም በጣም ደስ ብሎኛል ምእመኑም እንግዲህ ያው አገሪቷ ላይ ባለው በሰላም ሁኔታ ሚሆን በአገሪቱ በኢኮኖሚ በማን ነው በኑሮ ውድነቱም ቢሆን ባለው ሁኔታ ለአምላኩ ለመንገር ነው ቤተ ክርስቲያን የሚመጣው ደስ ብሎኛል ዘንድሮ በጣም አስደሳት ነው በዛሬ ዕለት እያከበር ነው የምንገኘው የጌታችንን የመድኃኒታችንን ኢየሱስ ክርስቶስን መከራውን የምናስብበትን የስቅለትን በዓል ነው እያከበርን የምንገኘው። ለሰው ልጆች የከፈለውን የመዳን ዋጋ የምናስብበት፣ ስለ ሰው ልጆች የተቀበለውን መከራ፣ ስለ ሰው ልጆች ያየውን ፈተና የምናስብበት ሳምንት ነው። እንግዲህ ሊቃውንት አባቶቻችን ጥንታውያን አባቶች ለማን ነው የተሰቀለው ብለን ስንል አዳምን ለማዳን እንደመጣ ይናገራሉ። እንዲሁ በጥበብ ቃል አርብ የሞተውን አርብ የፈጠረውን የሰው ልጅ ህይወት ሙሉ እንዲሆን አርብ ዕለት ተሰቅሎለት ህይወታችን ሰላማዊ እንዲሆን የድህነት ህይወት እንዲኖረን ለማድረግ በዛሬ ዕለት ህማሙን እያሰብን መከራውን እያሰብን እንገኛለን ማለት ነው። የዛሬ ዕለት የሰው ልጆች ስለ ኃጢአታቸው ስለበደላቸው በክርስቶስ ፊትለፊት ወድቀው የሚያለቅሱበትና የሚያነቡበት ቀን ነው። በእያንዳንዱ በየሰዓቱ የሚጸለዩ ጸሎቶች አሉ። ክርስቶስን ማረን እያለን፣ ይቅርበለን እያለን፣ ክሪያ ላይ ሶን እያለን እንጸልያለን፣ እንሰግዳለን። ይሄ አርብ ማለት የደም የሞት የመከራ ነው። ክርስቶስን ብቻ አይደለም አርብ ላይ ነው ያለው የምንለው። ዛሬ ሀገራችን ኢትዮጵያም አርብ ላይ ነው ያለችው። የሰው ልጅ ሕይወትም ደግሞ እንዲሁ አርብ ላይ ነው ያለው። መከራ ላይ ነው ያለው፣ ሞት ላይ ነው ያለው፣ እንባ ላይ ነው ያለው፣ መገፋት ላይ ነው። ዛሬ ብዙ ሰዎች ከቀያቸው፣ ከቤተሰቦቻቸው፣ ከንብረቶቻቸው ላይ ሲፈናቀሉ እናያለን። ዓለም በአሁኑ ሰዓት አርብ ላይ ናት ማለት እንችላለን። ስለዚህ ይጸለያል፣ ለሀገር ይጸለያል፣ ለሰው ይጸለያል፣ ለተሰደዱ ሰዎች ይጸለያል፣ ለታመሙ ሰዎች ይጸለያል። ክርስቶስ ምዕረቱን እንዲያበዛልን የምዕረት ዓይኑን የምንፈልግበት ምለት ነው ማለት ነው የዛሬው ቀን። ቆሞስ አባ አብርሃም ባላለሁ የደብረ ብርሃን ኢየሱስ ቤተ ክርስቲያን አስተዳዳሪ ነኝ። የሰው ልጅ በሙሉ ባጠፋው ጥፋት ያንን ጥፋት ለመደምሰስ ሲል ከልጅ ልጅ የተከበራችሁ አድማጮች መልካም በዓል እንኳን አደረሳችሁ። ዝግጅቶቻችን ከበዓል ጋር የተያያዙ ነገና ከነገ ወዲያም ይቀጥላሉ። አብራችሁን ስለ ቆያችሁ ከልብ እናመሰግናለን። ለዛሬ ዝግጅታችን በዚሁ ተጠናቀቀ። በመላ ባልደረቦች ስም ሰናበታችኋለውን። ሳስተናግዳችሁ የቆየሁት ሰሎሞን አባተ ነኝ። በድጋሚ መልካም በዓል ጤና ይስጠብልን። Olá,